ሺ ዘጠኝ መቶ አርባ ስድስት ዓመተ ምህረት መምህር፣ ጋዜጠኛ ደራሴና የስነ እጽዋት ተመራማሪ ካህሳይ ገብረ እግዚአብሔር በአክሱም ከተማ ተወለዱ። የአንደኛና የሁለተኛ ደረጃ ትምህርታቸውን በዛው በአክሱም ከተማ በመምህርነት ደግሞ ከሀረር ማሰልጠኛ ተመረቁ። ስራ ሲጀምሩ በመምህርነት ጀምረው ቀጥሎም በርዕሰ መምህርነት አገልግሏል። ከዚያን ጊዜ ጀምሮ እስካሁን ድረስ በባልንጀርነት የሚያውቋቸው የአሜሪካ ድምጽ ዘጋቢ ንጉሴ አክሊሉ ስለ ካህሳይ እንዲህ ይላሉ። ካህሳይ ገብረ እግዚአብሔር ጋራ የምንተዋወቀው የማስታወቂያ ሚኒስቴር እያለው እሱ ሀረር መምሮ ሆኖ ከዛ ጊዜ ጀምሮ ግንኙነታችን ሳይቋረጥ እስካሁን ድረስ አብረናነት እንደገና በሸገር ወድ እንደገና የሚል ፕሮግራምም ከፍተን ያለፈውን የወድ የአርባ ዓመት ታሪክ እያወሳን ስንጨዋወት ነበር። ኖር ለውና ከሳይን በጣም በጣም በቅርብ ነው የማውቀው። ሀረር ማሰልሰኛም ጽሁፎችም ለጋዜጦች ለሬዲዮኖች፣ ለቴሌቪዥን ፕሮግራሞች ይልቅ ስለነበረ በዛ ተዋወቀ እና ከዛ ወደ ቤተክህነት ደግሞ ተዛምሮ የጠቅላይ ቤተ ክህነት የዜና ቤተክርስቲያን ጋዜጣ ምክትል ዋና አዘጋጅ። በጋዜጣው ላይ ደግሞ ልዩ ልዩ ጽሁፎችን ያቀርባል። ራሱ ርዕሰ አንቀጾችን ይጽፋል። እውነተኛ ሰው ነው፣ ሀቀኛ ሰው ነው። ትክክለኛ ጋዜጠኛ ማለት ከሳይ ነው። የሚጽፈው የሚናገረው የሚናገረው የሚጽፈው ያምነበትንም ነው እና ከሳይ ፊት መዋሸት አይቻልም። ስም አይዋሽም። ካላምንበት አይጽፍም አይናገርም። የካሳዊ ትልቁ ባህሪው ትልቁ ችሎታው እውነትን መናገሩ እና እውነትን መፈለጉ ለእውነት ሲል እንደ መታገሉ ነው። ለምሳሌ ጠቅላይ ቤተ ክህነት ውስጥ እየሰራ የመነኮሳትን የሃይማኖት አባቶችን መልካም ስራቸውን አለማዊ የሆነ ያልሆነ ስህተት ሲሰሩ ሲገቡ አንዳንድ አላስፈላጊ ነገሮች ሲገቡ በኢትዮጵያ ብፁዓን እነማን ናቸው ብሎ እንደ ጮማውን የውስኪውን ታሪክ ሳይቀር ብስ በጽ አድርጎ እዛው እንዴት አንተ የምትናገር እዛ ቤተ ክህነት ውስጥ ልትቀመጥ ትችላለህ? እስኪ እንደዚህ አይነት እውነተኛ ሰው ነው። ካህሳይ ካህሳይ ገብረ እግዚአብሔር በደራሲነት ስራቸው ወደ ሰባት የሚጠጉ ስራዎችን ያሳተሙ ሲሆን በጽሁፎቻቸው ባህልን፣ ስነ ቃልን እንዲሁም ትውፊቶችን በመዘከር ይታወቃሉ። ክርስቲያናዊ ትውፊት በኢትዮጵያ የፊደል ምስጥር ከነ ትርጓሜው፣ ብፁዓን እነማን ናቸው፣ ምንኩስና በኢትዮጵያና እንዲሁም የተለያዩ የስነቅ ስብስብ የሆኑትን ህብረ ብዕር የተሰኙ መጽሐፍትን በሶስት ቅጽ አሳትመዋል። አራት ወራት በፊት ባደረባቸው የጸና የጉበት ህመም ምክንያት ህዳር ሀያ አራት ቀን ሁለት ሺ አስራ ሁለት አመተ ምረት አርፈው ህዳር ሀያ አምስት ቀን ሁለት ሺ አስራ ሁለት አመተ ምረት ግብአት መሬታቸው ተፈጽሟል። የረዥም ጊዜ ጓደኛቸው የአሜሪካ ድምፅ ዘጋቢ ንጉሴ አክሊሉን ከሀሳይ ገብረ እግዚአብሔር አንባቢና ትጉሰው ትጉሰው ከመሆናቸው የተነሳ የቤተ ክህነት ትምህርት ሳይማሩ በቤተ ክህነት ውስጥ ጽሁፎችን በማዘጋጀቱ ረገድ ትልቅ ደረጃ የደረሱ ሰው ናቸው ሲሉ ይገልጿቸዋል። ከሀሳይ የቤተ ክህነት ትምህርት የለው ግን በስነ ጽሁፍ ስለሆነ ተፈልጎ ቤተ ክህነት ተቀጥሯል። በጣም ታታሪና ብርቱ ሰው በመሆኑ ግዕዙን ወደ አማርኛ እያስተረጎመ እሱ የትግርኛ ቋንቋ ስለሚችል ራሱ እያጠና እንደገና ወደ መተርጎም የተራመደ ትልቅ ሰው ነው። ቤተ የተከሰርቶ ጉባኤ ዘርግቶ ዜማ ወይም ብሎ አዲስ የተማረ ሰው አይደለም ለግድ ማስጋት ብቻ ጉባኤ ላይ መቀመጥ ብቻ አይደለም። እና ካሳይ እንደዛ ነው። እሽሩሩ እሽሩሩ በርየ ሽሩሩ፣ በአንተ ነው ማማሩ ሆበሬ ሆበሬ በርየን በርየን፣ ምናገኘው ምን የራብ መድኃኒቱ የችግር ዋሱን የበሬን ውለታ ይጫወቷል ማታ፣ በረጅም ዋንጫ በሰፊ ገበታ እያለ ያርሳል ገበሬው። ዝናቡን ብቻ ሳይሆን ጭቃውንም አይፈራም። ባይሆን ጭቃን ያፈቅራል ማለት ይቻላል። ጭቃ ሲባል ግን የተገኘ ጭቃ ሁሉ ማለት አይደለም የእርሻውን የሐምሌውን እንጂ የሐምሌ ጭቃ ቅቤ ለጋ እያለ ከለጋ ቅቤ ጋር እያነጻጸረ አፈርና ጭቃ የህይወቱ መሰረት መሆናቸውን በተረትና ምሳሌ ይገልጻቸዋል። ከአሳይ ከመምህራን ማሰልጠኛ ከተመረቀ እዛ በኋላ ተምረው በባዮሎጂ ዲፕሎማ ያለው ሰው ነው በዩኒቨርስቲ ደረጃ ይመስለኛል። እና ደራሲ ጋዜጠኛ፣ መምህር ከመሆኑም በላይ ከአሳይ የስነ ጽሁፍ ተመራማሪ ነው። ለምርምር ደግሞ የጠቅላይ ግዛቱ ይዘዋወር ነበር በየክፍለ ሀገሩና እጽዋትንም ጭምር እግረ መንገድን ስለሚያጠና ወድፎ ቤትና በሽታ መድኃኒት ሊሆን እንደሚችል ሁሉ አቅንቶ የደረሰበት ጎበሳ በመሆኑ እንዲህ ዓይነት ሰው ነዋ። ካሳይ ጽፎት አለ። አሁን ጽፎት ካልታተሙት ሶስት ያህል መጽሐፍት አንዱ እነዚህን እጽዋትን የሚመለከት ነው። እርግጠኛ ነኝ ባለቤቱና ልጆቹ ይህን መጽሐፍ ያሳትማሉ ብዬ ተስፋ አደርጋለሁ። ላለፉት አስራ አምስት ዓመታት በቤተ ክህነት ስራ ላይ ያሉ የሚያውቋቸው የስራ አጋራቸው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የውጭ ጉዳይ ኃላፊ መምህር ዳንኤል ሳይፈን ሚካኤል ከሀሳይ ገብረ እግዚአብሔር ከስነ ጽሁፍ በተጨማሪም ስለነበራቸው የስነ እጽዋት እውቀት ያነሳሉ። ባህልንና ባህላዊ መገለጫዎች የሆኑ ወጎችን ነቃል የሚላቸው ሴቶች የሚባሉ የሚነገሩ ነገሮችን በማሰባሰብ ይጽፋሉ። ከሚጠቅሙት ጥቅም ወይም ገቤር ጋር ተያያዘ የሚነገሩ ስያሜዎች እና አንዳንድ እውቀቶች አሉ። እና እነሱም በተመለከተ ተባለው እኔም አደንቃለሁ ዚጋነ ያላቸውን። ምክንያቱም አብዛኛውን ጊዜ የዚህ አይነት እውቀት ያላቸው ሰዎች እንደው ከቆሎ ትምህርት ቤት ከምንለው የብሔ ቤት ትምህርት ጀምሮ በዚያ ውስጥ ረጅም ዘመን ያለፉ ሰዎች ናቸው። እንዲህ አይነት ነገር ላይ ብዙ የሚታወቁት ብዙ የሚወሳቸው ያው በምርምር እና በመጠየቅ እውቀቱን እንደው በጽሁፍ የማስተላለፍ ሰፊ ፍላጎት እንዳላቸው ብዙ ጊዜ ይነግሩኛል። እንደገና በዚህ ደግሞ ዙሪያ አዋቂ ባልነበሩ ዚነሳቸው ዘመን የሚታወቁ ሰዎችንም የደረሱባቸውን አነጋግረዋል። ከንዲነትም ብዙ እውቀት እንዳገኙ ተረድቻለሁ። ከመድኃኒት ባሻገር ለሌሎች ጉዳዮች ማለት ለምሳሌ በፍራና ጽሁፍ ቀለም ለማዘጋጀት ይገኛሉ። ከድንጋይም ከአፈርም እጽዋትን ይዘጋጃሉ ና የእጽዋትን ክፍል ያቀኑ እንደነበር አውቃለ። ዘመናቸውን በንባብ ና በምርምር ያሳለፉት ከሀሳይ ገብረ እግዚአብሔር በቀብር ስነ ስርዓታቸው ላይ በተነበበው የሕይወት ታሪካቸው መሰረት የስድስት ልጆች አባት እንደነበሩም ታውቋል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ዋሽንግተን ዲሲ።